ከኢኮኖሚው ዓለም ባለፈው ዓመት በግንቦት ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ መርቀው የከፈቱት የአርጆ ዴዴሳ ስኳር ፋብሪካ ወራት ዘግይቶ ባለፈው ሰኞ ምርት ጀምሯል። በምስራቅ ወለጋ ኢሉ አባ ቦራና ጅማ ዞኖች በ50 ሄክታር መሬት ላይ የሸንኮራ አገዳ እያለማ ስኳር ሊፈጭ ያቀደው ፋብሪካ መጀመሪያ የተመሰረተው አልሃበሽ በተሰኘ የፓኪስታን ኩባንያ ነበር። አቶ ጋሻው አይችሉህም በኢትዮጵያ ስኳር ኮርፖሬሽን የኮርፖሬት ኮሚኒኬሽን ስራ አስፈጻሚ ናቸው። የአርጆ ዲዴሳ ስኳር ፋብሪካ በ2007 ዓ ምት በግንቦት ወር በክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተመርቆ ስራ ጀምሯል። ከ2007 ግንቦት ወር ጀምሮ ባለፈው አመትም ሲያመርት ነበረ አስቀድሞ ይሄ በአልሀበሽ በሚባል የፓኪስታን ኩባንያ ነበረ ሲጀመር ሊተዳደር የነበረው። ኋላም ኩባንያው በተለያዩ ምክንያቶች ስራውን መቀጠል ባለመቻሉ ያው የኢትዮጵያ መንግስት ፋብሪካውን ገዝቶ ኮርፖሬሽኑ እያስተዳደረው ነው። ስለዚህ በዚህ ዓመት አሁን ዘግይቶ የጀመረበት ዋነኛ ምክንያት በአካባቢው የክረምት መራዘም ጋር ተያይዞ የክረምት ወራት ረዥም ነው፣ አርጆ አካባቢ። ስለዚህ የመሬት እርጥበት ስላለ የአገዳ ጋሪዎች ገብተው አገዳ ማውጣት ስለማይችሉ ነው። ጥሩ ፋብሪካና በጣም ነጭ የሆነ ስኳር የሚያመርት ፋብሪካ ነው። የዲዛይን ካፓሲቲው በቀን ስምንት ሺ ኩንታል ስኳር እንደሚያመርት ነው የሚያሳየው አርጆ ድዴሳ ስኳር ፋብሪካ ምርት በጀመረው የተጀመረበት በዚህ ሳምንት ግን አዲስ አበባና ሐዋሳን ጨምሮ በተለያዩ የአገሪቱ ክፍሎች የሚገኙ ነዋሪዎች ስኳር ጠፋ ሲሉ ይደመጣል። ዶይቸ ቬለ ያነጋግራቸው የተለያዩ ከተሞች ነዋሪዎች ባለፉት ጥቂት ቀናት ስኳር ብቻ ሳይሆን የምግብ ዘይትም ከገበያው ጠፍቷል ሲሉ ይናገራሉ። ሐዋሳ ዛሬ ያው ኩፖን አለን በኩፖን መሰረት ሱቅ አካባቢ ለመግዛት ስንሄድ የለም ነው እየተባልን ያለ ነው ስኳርም ዘይት ብላክ ነኝ ከዚህ ከደቡብ ወሎ በዚህ አካባቢ ያው ያለው እንግዲህ የስኳርና የዘይት እጥረት ያው ህብረተሰቡን እያማረረ ይገኛል በመንግስት ደረጃ የተቋቋሙ ኢንተርፕራይዞች ያቀርባሉ የተባሉትም እኛ መንግስት አለቀቀልንም ነው የሚሉት ዘይትና ስኳር በጣም የትም ቦታ አሁን ፈልገ ለመድኃኒትም የማይገኝበት ሁኔታ ነው ያለው ትላንትና ጠዋትም እንዲሁም ከትላንትና ወዲያ ሰኞ ጠዋትም ማለት ነው እኛ አካባቢን የምኖረው አያት መሪ አካባቢ ነው አያት መንደር ሸማቾች የሚባል አንድ ዘይትና ስኳር የሚያቀርብ ድርጅት አለ እሱን በጠየቅን ጊዜ የለንም ነው የሚሉት። በተጨማሪ የወረዳ አስራ ሶስት ሸማቾች ህብረት ስራ ማህበር የሚባል አለ መሪ አካባቢ። እሱም እንደዚሁ የዘይትና የስኳር ያስመጣል ተብሎ ነበረ። እሱን በመጠባበቅ ትላንትና ሌሊት ከአስራ አንድ ሰዓት የጀመረ ህዝቡ ማለት ነው እኛ ወደ ስራ በምንሄድበት ሰዓት አንድ ሰዓት አካባቢ ላይ በጣም ቁጥሩ ብዙ የሆነ ህዝብ ተሰልፏል። ራሳቸውን ብላክ ብለው የሚጠሩት የወልዳያ ነዋሪ መሰረታዊ የፍጆታ እቃዎች ከገበያ መጥፋት ከጀመሩ ስድስት ወራት ተቆጥረዋል ይላሉ። ስኳርና ዘይት ከሚገኝባቸው ሌሎች አካባቢዎች መግዛት እንኳን ክልክል ነው ሲሉ ይናገራሉ። የምግብ ማብሰያ ነጭ ጋ ኬሮሲን ራሱ በአሁኑ ሰዓት በየከተማው የለም። ህብረተሰቡ በጣም ተቸግሮ ያለበት ሁኔታ ነው ያለው። እንግዲህ ጥረቱ ከምን እንደመጣ አናውቅም። በጣም በውድ ዋጋ የሚሸጡ ዘይቶች አሉ። ሌትር ሰባ ብር ነ የሆነ ሰማንያ ብር የሚሸጡ እነሱ አንዳንድ ቦታዎች ላይ ልታገኝ ትችላለህ። ነገር ግን በመንግስት ደረጃ በአነስተኛ ዋጋ ለህብረተሰቡ የሚቀርቡት ዘይቶች በአሁኑ ሰዓት በገበያ ላይ የሉም። ሌላው ቀርቶ እንደ አዲስ አበባና እንደ አንድ ከተሞች ሄደህ ይዘህ ስትመጣ መንገድ ላይ ከተገኘ ከየታ መጣ ተብለህ እንደምትቀማና ወደ ህግ ቦታም እንደምትወሰድ ነው። ስኳርም እንደዛው። አሁን ወደ አፋር ክልል ከሄድክ ደግሞ ዘይትና ስኳር እንደ ልብ በሱቅ ተደርድሮ የሚሸጥበት ሁኔታ ነው ያለው እና እዚህ በተለይ በዚህ በአማራ ክልል ይሄ ነገር እንዴት ለህብረተሰቡ እንዳልደረሰ በጣም የሚያስቸግር ሁኔታ ነው ያለው እና በጣም ህብረተሰቡ እየተማረረ ነው ያለው። የአዲስ አበባ ነዋሪው አቶ አወቀ ባለፉት ሶስት ቀናት በርካታ ሸማቾች ዘይትና ስኳር ፍለጋ ከአቅራቢዎች ደጃፍ ተሰልፈው ተመልክተዋል። ስኳር በችርቻሮ ሱቆች የለም የሚሉት አቶ አወቀ ዘይት ደግሞ ዋጋው የሚቀመስ አልሆነም ይላሉ። በሱቅ በችርቻሮ ሱቆች የለም አታገኝም። ዘይት እንኳን በጀሪካ በትናንሽ ጀሪካዎች ሶስት ሊትር አምስት ሊትር እና እንደዚህ በተለያየ መጠን የሚሰጡት ናቸው እንጂ የፈሳሹ ዘይት አለ። የፈሳሹ ዘይት ደግሞ በጣም ውድ ነው። የሚገርም ነገር አሁን ለምሳሌ በጀሪካዋ አያ ሀያት ዘይት ወይም ደግሞ ኦኬ ዘይት በሰባ ሶስት በሰባ አራት ብር የሚሸጡትን በፈሳሽ ዘይት ደግሞ በሀይላንድ መሰል በተሰራ ፕላስቲክ የታሸገ ነው። እሱን ከመቶ ብር በላይ ነው። ሶስቱ ሊትር ለምሳሌ መቶ ሀያ መቶ ሰላሳ ብር ነው የሚጠይቅህ እና ውድ ነው። አይገናኝም ዋጋቸው። ስድስት ፋብሪካዎችን የሚያስተዳድረው የኢትዮጵያ የስኳር ኮርፖሬሽን ግን የአቅርቦት ችግር የለብንም ሲል ይከራከራል። በኢትዮጵያ ስኳር ኮርፖሬሽን የኮርፖሬት ኮሚኒኬሽን ስራ አስፈጻሚው አቶ ጋሻው አይችሉህም የአገሪቱ ወርሃዊ የስኳር ፍላጎት ወደ 600 ሺህ ኩንታል ቢሆንም ፋብሪካዎቻችን በቀን 25 ሺህ ኩንታል ያመርታሉ ሲሉ ይናገራሉ። በአቅርቦት በኩል ችግር የለብንም፣ በቂ ስኳር አለን። እኛ ማቅረብ የሚጠበቅብን በወር 600 ሺህ ኩንታል የሚጠጋ ስኳር ነው። አሁን ፋብሪካዎቻችን ከክረምት ጥገና በኋላ ወደ ስራ የገቡበት ሁኔታ ስናይ ከህዳር ወር ጀምሮ ባላቸው አቅም ይሄ አቅም እየጨመረ ነው የሚመጣው። በቀን ሀያ አምስት ሺህ ኩንታል አርጆን ትላንትና፣ ወደ ሰኞ እለት ስኳር ማምረት የጀመረውን አርጆን ሳይካትት በአምስቱ ስኳር ፋብሪካዎች ብቻ በቀን ሀያ አምስት ሺህ ኩንታል የማምረት አቅም ነው ፋብሪካዎች አሉት። ይሄ አቅም እንግዲህ በሂደት እያደገ የሚሄድ ነው። ይሄን በወር ወደ 750 ሺ ኩንታል ማለት ነው። የአምስቱ ስኳር ፋብሪካዎች ብቻ ስናየው። ሁለተኛ ባለፈው ዓመት ክረምት ላይ በ2008 ማለት ነው ከውጭ ያዘዝነው ስኳር አሁን እየገባበት ያለ ሁኔታ አለ። አንድ ሚሊየን አምስት መቶ ሺህ ኩንታል ከህንድና ከብራዚል ሀገር ተገዝቶ ከጅቡቲ ወደብ እየተጓጓዘ ነው ያለው። በአራት መርከቦች ነው ወደ ጅቡቲ ወደብ የደረሱት። ከእነዚህ መርከቦች ውስጥ ሁለቱ ጅቡቲ ወደብ ደርሰው ስኳር ወደ መጋዘኖቻችን እያስገባ ነው። ይህ ስኳር በመጠባበቂያ የያዝነው ስኳር ነው። ስለዚህ በቂ የስኳር ክምችት አለን። የኢትዮጵያ መንግሥት በርካታ የስኳር ፋብሪካዎች በመገንባት ችግሩን ለመፍታት የጀመረ እቅድ አልሰመረም። ከ25 ሚሊዮን ኩንታል በላይ ስኳር አምርተው አብዛኛውንም ወደ ውጭ በመላክ እዳቸውን ይመልሳሉ የተባለላቸው ፋብሪካዎች እቅድ አለመሳካቱን የኮርፖሬሽኑ ኃላፊዎች ለአገሪቱ ምክር ቤት ተናግረው ነበር። ኃላፊዎቹ ፋብሪካዎቹን ለመገንባት ውል የገባውን የብረታ ብረትና ኢንጂነሪንግ ተቋም ወቅሰዋል። አቶ ጋሻው የኦሞ ቁጥር አንድ እና ቁጥር ሁለት ፋብሪካዎች በቅርቡ ስራ ይጀምራሉ ብለዋል። የስኳር እጥረት የለም ሲሉ የሚሞግቱት ኃላፊው ችግሩ የስርጭት ነው ባይ ናቸው። ችግሩ ያለው ስርጭት ላይ ነው። ምክንያቱም እኛ የስኳር አቅርቦት አለን። ይህን ስኳር ወስደው የሚያሰራጩ አካላትም በጊዜ ስኳሩን ያለማንሳት ሁኔታ አለ። ከፋብሪካዎቹ ሄደው ይሄ ችግር ተፈጥሯል። አሁን ለምሳሌ ብነግርህ ከዲሴምበር ፈርስት እስከ ዲሴምበር ሀያ ስድስት ድረስ አዲስ አበባ ውስጥ አንድ መቶ አስራ ሁለት ሺ ኩንታል ስኳር ለአዲስ አበባ ሸማቾች የቀረበ ነው። ለአስሩም ክፍለ ከተማ ይሄ ስኳር በሙሉ ሸማቾች ወስደው ተጠናቋል። አሁን ደግሞ የጃንዋሪ ምርት ጀምረናል። ስለዚህ አዲስ አበባ ላይ እጥረት መታየት አልነበረበትም። በቂ ስኳር ነው፣ መቶ አስራ ሁለት ሺ ኩንታል። አሁን ግን አዲስ አበባ ውስጥ ችግር ነው። በየቦታው ስትሄድ ግማሹ ዋጋ ጨምሮ ይሸጣል። ያ የተወሰነ ቦታ ደግሞ የለም ነው የምትባለው እና ይሄ ለኮርፖሬሽኑ ራሱ እንቆቅልሽ ነው የሆነበት። ስለዚህ በእኛ በኩል የአቅርቦት ችግር የለም፣ በቂ የስኳር ክምችት አለን። ኢቨን ከውጭ ያስገባነውን ስኳር ለመጠባበቂያ ያስቀመጥንበት ሁኔታ ነው ያለው። በሰሜን ሸዋ ዞን የበረህት ወረዳ ነዋሪ ስኳርና ዘይት በገበያ አለመኖሩ ብቻ አይደለም የቸገራቸው። እርሳቸው እንደሚሉት ከወረዳው ንግድ ጽሕፈት ቤት ለሸማቾች የታደለው ካርድ በእጃቸው ባለመኖሩ ስኳርና ዘይት መንግስት ካዘጋጃቸው መደብሮች መሸመት አልቻልኩም ይላሉ። አብዛኛውን ጊዜ ስኳርና ዘይት ቢኖርም እንኳን ማለት ነው ካርድ ያላቸው ናቸው ተጠቃሚ የሆኑት። ካርድ የሌለው ግን አብዛኛውን ጊዜ እንደዚህ በችርቻሮ ምናምን ነው ከነጋዴት የሚገዛ። የሆነች የምትሰጥ ካርድ አለች። እሷ ከሌለች ግን ያው ስኳርና ዘይት ማግኘት አትችልም። መጀመሪያ እንደተዋቀረ ጊዜ ነው ካርድ አብዛኛውን ያወጣው። ያን ደግሞ ገቢዎች ማለት ነ ንግዶች ላይ ካርድ አብዛኛውን ጊዜ በፈለክበት ሰዓት ሄደ ያንን ካርድ ለማግኘት ብዙ ጊዜ ትሸጋገራለህ። ያው አፋጣኝ መፍትያ አይሰጡህም። ወይ ቀጥሯል፣ ወይም አሁን ያው ስራ ቢዚ ነህ ምናምን ብለው ይመልሰዋል። ታውቃለህ። ልክ እንደፈለግህ እንደ በረሀት ወረዳው ነዋሪ ሁሉ የሐዋሳው አቶ አብዩ ዳኘም የመሰረታዊ የፍጆታ እቃዎች ለመግዛት በመንግስት የተዘጋጀውን የመሸመቻ ካርድ መያዝ ግዴታ መሆኑን ተናግረዋል። መጀመሪያ ኩፖኑ ከንግድ ኢንዱስትሪ ነው የሚሰጠው። ከዛ ይወሰድና ሱቆች ደግሞ በዛ መሰረት ሱቅ እንላካለን ወደ ሱቅ ያንን ኩፖን ስናሳይ ነው ሱቅ ላይ ምንገዛ። እነዛ ሱቆች ከቢሮ ጋር ግንኙነት አላቸውና ቢሮዎች ይጽፉልናል ለሱቆቹ፣ ይሄን ያህል ስኳር፣ ይሄን ያህል ዘይት በሊትር እና በኪሎ ተጽፎ ይኬድና ባለሱቆቹ ይሰጡናል። ባለሱቆቹ ደግሞ ስኳርና ዘይቱን የሚወስዱት ከንግድ ኢንዱስትሪ። የኢትዮጵያ ንግድ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጠን በተደጋጋሚ ያደረግነው ሞከር አልተሳካም። የአዲስ አበባው አቶ አወቀና የሐዋሳው አቶ አብዩ የስኳርና የዘይት እጥረት መቼ እንደሚ ፈታ በውላ አያውቁም። የጠየቋቸውም ጠብቁ የሚል ምላሽ ሰጥተዋቸዋል። አሁን እኛ የምንጠይቃቸው ለጊዜው የሚሰጡንን አስተናጋጆች ናቸው እንጂ ዋናው ኃላፊዎቹ ወይም የህብረት ስራ ማህበሩ ፕሬዚዳንቶቹ ምኖችን አናገኛቸውም ወይ፣ ስብሰባ ይሄዳሉ ወይም የሉም ይባላል። እኛ የምናውቃቸው ያው ካሸሪዎቹን አስተናጋጆቹን ነው እነሱን ስንጠይቅ እኛም አናውቀውም ይሉናል አንዳንዶቹ ደግሞ በቃ ሲመጣ ጠይቁ ሌላ ጊዜ ጠይቁ ነው የሚሉት ይሄ ነው መልሳቸው ይመጣል ነው የሚባለው ይመጣል ነው እንጂ በግልጽ ያው ምክንያቱ እስካሁን አይገልጹ አድማጮች የዛሬው መሰናዶ ጠናቋል እሸቴ በቀለ ነኝ ጤና ይስጥልኝ